እናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ መሰናዶዎች መካከል ለተማሪዎች ድጋፍ ማድረግ ነው። እነዚህም የተማሪዎች ድጋፍ የሚደረገው ከመጀመሪያው ከታች ተነስተን እስከሚለብሱት ልብስ ጀምሮ ድጋፍ ይደረጋል፣ ዩኒፎርም ማለት ነው። ስለዚህ አንድ ተማሪ ወደ ትምህርት ቤቱ ከሚሄዱ በፊት ምን ያስፈልጉታል የሚሉትን ከትምህርት መመርጃ መሳሪያዎች ደብተር፣ ስራስ፣ ብዕር፣ ላጲስ፣ መቅረጫ እና ደግሞ ለብሶት የሚሄደው ዩኒፎርም እና ቦርሳዎች፣ እነዚህን ማህበሩ ድጋፍ ያደርጋል። የሰማነው አንተነህ መኮንን ነው። የድሬዳዋ ልጆችና ወዳጆች አለም አቀፍ ማህበር የተሰኘው ተቋም የድሬዳዋ ከተማ ምክትል አስተባባሪ ነው። ማህበሩ እያደረጋቸው ስላሉ የበጎ አድራጎት እንቅስቃሴዎች ቆየት ብሎ ያጫውተናል። እኔና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩ መራለው፣ ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁ እንድታመሹ በድጋሚ ጋብዛ ነው። ወደ መጀመሪያው ዝግጅት እንሻገር በዩናይትድ ስቴትስና በተለያዩ ዓለም ሀገሮች የሚኖሩ ኢትዮጵያንና ትውልድ ኢትዮጵያን ተወልደው ላደጉባት ድሬዳዋ ከተማ ነዋሪዎች የበጎ አድራጎት ስራን በመስራት ላይ ይገኛሉ። የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር የተሰኘ ማሰባሰቢያ አቋቁሞም ላቅመ ደካሞችና ትምህርታቸው መማር ላልቻሉ ተማሪዎች እገዛ እያደረጉ ይገኛሉ። ድጋፋቸውን ለማጠናከርም እዚህ ሜሪላንድ ውስጥ እየተካሄደ የሚገኘውን 39ኛውን የኢትዮጵያ የስፖርት ፌዴሬሽን በሰሜን አሜሪካ ፌስቲቫል አስታከው የገቢ ማሰባሰቢያ ዝግጅት ለማድረግ እየተሰናዱ ይገኛሉ። በዋዜማው ከማህበሩ አስተባባሪዎችና ተጠቃሚዎች ጋራ አጭር ቆይታ አድርገናል። የአዲስ ቸኮልን ዘገባ በመቀጠል አቅርብላቸዋለሁ። ከአድማስ ተሻግረው ኑሯቸውን በተለያዩ የዓለም ጥጎች ያደረጉ የምስራቅ ኢትዮጵያዊቷ ከተማ ድሬድዋ ልጆችና ወዳጆች ከአምስት ዓመታት በፊት አንድ ማኅበር አቋቁመዋል። መጠሪያው የድሬድዋ ልጆችና ወዳጆች ዓለም አቀፍ ማኅበር ይሰኛል። የማኅበሩ የማስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ አቶ ሞልጌታ ብርሃኑ ማኅበሩን ለማቋቋም ያበቁ ምክንያቶችን እንዲያስታውሳሉ እንግዲህ ድሬድዋን አብዛኛው የኢትዮጵያ ሕዝብም እንደሚያውቀው በብዙ መልኩ የተለየች እና ብዙ ጥሩ ሴቶች አሏት ከተማ ነች። በዛ መልኩ የምትታወቅም ከተማ ነች። ከጥቂት ዓመታት ወዲህ ግን በተለያየ ምክንያት ኢኮኖሚያዊ እና ማህበራዊ ችግሮች በጣም በሰፊው ያለባት ከተማ ሆናለች። ለመመስረቱ ለዚህ ማህበር መመስረት ምክንያቱም እና ዋናው ነገር እሱ ነው። ድሬድዋ መልካም ሴቶችን በተለይ አብሮ የአብሮነት እሴቶች ተከባብሮ ተቻችሎ የመኖር እሴቶችን ሬዲዋ ውስጥ ጸንቶ መኖር እንዲችል ከክሎች እንዲተላለፍ ለማድረግ እንዲሁም ደግሞ ይሄ እሴት ወደ ሌሎች የሀገራችን ክፍሎች ሰጥቶ ሌሎች የሀገራችን ክፍሎችን በዛ መልኩ መጠቀም የሚችሉበት እድል እንዲኖር ይሰራል። በውጭ ሀገራት በሚኖሩ የከተማዋ ተወላጆች ወዳጆችና ሰብዊ ሰብአዊ ድጋፍ በሚሹ የከተማዋ ነዋሪዎች መካከል ድልድይ ለመሆን ያለን የሚመስለው ተቋም በአጭር እድሜው ለብዙሀን ሕይወት መቀናት የሚበጁ ድጋፎችን ማድረጉን የነገሩን ደግሞ የማህበሩ የድሬዳዋ ምክትል አስተባባሪ ናቸው። ስሜ አንተነህ መኮንን እባላለሁ። የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር የድሬዳዋ ምክትል አስተባባሪ ነኝ። እየሰራ ያለ ነው። እስከዛሬ ድረስ የሰራቸው ስራዎች ለተማሪዎች ድጋፍ ማድረግ ነው። የተማሪዎች ድጋፍ የሚደረገው ከመጀመሪያው ከታች ተነስተን እስከሚለብሱት ልብስ ጀምሮ ድጋፍ ይደረጋል ዩኒፎርም ማለት ነው ስለዚህ አንድ ተማሪ ወደ ትምህርት ቤቱ ከሚሄዱ በፊት ምን ያስፈልጉታል የሚሉትን ከትምህርት መስሪያ መርጃ መሳሪያዎች ደብተር ስራስ ብዕር ላጲስ መቅረጫ እና ደግሞ ለብሶት የሚሄደውን ዩኒፎርም እና ቦርሳዎች እነዚህን ማህበሩ ድጋፍ ያደርጋል ማህበሩ እነዚህ አይነት ነገሮች ድጋፍ ሲያደርግ የተማሪውን የትምህርት እንቅስቃሴ በዛው መሰረት እየተከታተለ ድጋፍ ያደርጋል አዎ እንግዲህ እዚህ ድሬዳዋ ላይ የምናስተምራቸው በተለያዩ ትምህርት ቤት ውስጥ የሚገኙ መቶ ተማሪዎች አሉን ከዛ በተረፈ ደግሞ ሁለት የዩኒቨርሲቲ ተማሪዎች አሉ። ስለዚህ ሁለት ሁሉንም የምንከታተልባቸው የራሳችን የሆነ ሜትር አለን ማለት ነው። ሌላው ደግሞ ለአቅመ ደካሞች አቅመ ደካሞች ወደ ሁለት መቶ የሚጠጉ አቅመ ደካሞችን በየአመቱ ድጋፍ ያደርጋል። ይህ በየአመቱ ድጋፍ የሚያደርገው ለፋሲካ እና ለረመዳን ጾም ወቅት ለጾም መፍቻ እንዲሆናቸው አቅመ ደካሞች ኬት የማያመጡ በመሆኑ ያንን ድጋፍ አድርጎ በዓሉን በደስታ እንዲያሳልፉ የሚያደርግበት ሁኔታ ላይ ነው ያለው። በተለይ ማህበሩ በትምህርት ዘርፍ የትምህርት ፍላጎት ኖሯቸው በቂ የትምህርት ቁሳቁስና ግብአት ማነስ የፈተናቸውን ቤተሰቦች በመደገፍ ረገድ ያደረገውን እንቅስቃሴ በበጎ የሚያነሱ የከተማዋ ነዋሪዎችን አግኝተናል። ወይዘሮ ስመኝሽ ወጋየውና ወይዘሮ ትዕግስት ስንቄ የማህበሩን አበርክቶት እንዲገልጹታል። የድሬዷ ልጆች እና ወላጆች ማህበር ዓለም አቀፍ ማህበር እጅግ በጣም ነው ከጎናችን ያለው። ምክንያቱም በየአመቱ አምስተኛ አመቱ ነው መሰለኝ፣ ለእኛ ግን አሁን ሶስተኛ አመት ላይ ይደርሰናል። እጅግ በጣም ደብተር ዩኒፎርም አናስብም። ደብተር ሙሉ አመቱን ሙሉ ደብተር አናስብም። በተለይ በዚህ አመት ስራ ማቁሜ እግሬ ተሰብሮ ወድቄ ለአንድ አመት ተኝቼ ነበር። በጣም እጅግ ትልቅ ነገር አደረገልኝ። ምንም ሳላስብ ምንም ወጪ ሳላወጣ የድሬዳዋን በጣም አስተዋጽኦ አድርጎልኛል። በቅድሚያ ሳላመሰግነው ማላልፈው ነገር የድሬዳዋ ልጆችና ወዳጆች አለም አቀፍ ማህበር ያደረገልኝ ለሁለት አመት ነው መጀመሪያ አሁን ሶስተኛ አመታችን ይዘናል። ዩኒፎርም፣ ደብተር እና እንደዚህ ቁሳቁሶች፣ እስክሪፕቶ፣ ላቢስ፣ መቅረጫዎች ፖርሳም ጨምሮ አንድ ሺህ ብር በእጃችን ነበር የሚሰጠን የባለፈው አመት በ ቡክ አድርጎልናል አቶ ሞገስ ተስፋዬ በበኩላቸው አቅም ላነሳቸው የእድሜ ባለጸጋዎች የተደረገውን ድጋፍ ርባና ያወሳሉ ህጻናቶችን ከማስተማር ባሻገር ጧሪ ቀባሪ የሌላቸውን አረጋውያንን በኢድ አልፈጥርና በፋሲካ በዓል ላይ ሁለት መቶ አረጋውያንን ሰሌክት እያደረገ በየቀበሌው እነሱን በገንዘብ በጥሬ እቃ እየረዳና በዓልን ሳይሰማቸው እንዲያሳልፉ በማድረግም ይታወቃል ሌላው ደግሞ በጣም ዓለም በጨለመችበት እና ኮቪድ በጣም አንገብጋቢ ሁኔታ ውስጥ የኮቪድ ጉዳይ በገባበት ወቅት ማህበሩ በማስተባበር እና ከማህበሩ ውጪ የሆኑ ሰዎችን ሁሉ በመንገር ገንዘብ በማሰባሰብ የኮቪድ ማሽን ገዝቶ ለሬዲዮ አስተዳደር ጤና ቢሮ የኮቪድ ቴስት ማድረጊያ ማሽን አስረክቧል። ይህ ማህበር እና ወደፊትም ይህ ማህበር በጤናው ላይ ከፍተኛ ስራ ለማስራት ከተለያዩ የውጭ ሀገር ዶነሮች ጋራ እየተነጋገረ ስራውን እየሰራ እቅድና ፕላን ይዞ እየተንቀሳቀሰ ያለ ማህበር ነው። በመላለም ከሚገኙ አባላቱና የዓላማ ተጋሪዎቹ ልገሳ ስራውን የሚያከናውነው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር እድሜው ሲጨምር፣ አቅም ሲጠነክር አስተዋጽኦንም ለማስፋት አቅዷል። ከትምህርትና ሰብአዊ ድጋፍ አበርክቶቱ በተጨማሪ የከተማዋን ዙሪያ ስነ ምህዳር በሚጠቅሙ ስራዎች ለመሳተፍ ፍላጎት እንዳለው ከማህበሩ የህዝብ ግንኙነት ኃላፊ አቶ ሞለጌታ ብርሃኑ ሰምተናል። ሬዲዋ እንግዲህ ብዙ ጊዜ የምትጠቃበት የጎርፍ አደጋ አለ። እስካሁን እስከ ቅርብ ጊዜ ድረስ እንግዲህ በጣም ከከፋው በአስራጠኝ ዘጠናዘኝ ከነበረው በኢትዮጵያ አቆጣጠር ከነበረው ችግር ውጪ በየጊዜው ጎርፍ እየመጣ ነዋሪዎችን እየጎዳ ብዙ የሰሪዎች እያጠፋ ይገኛል። ሰ በአካባቢ ጥበቃ ላይ መስራት እንፈልጋለን። እሱ አንዱ ከምንሰራቸው አላማዎች ውስጥ ነው። ከዛ ውጭ ድሬዷ ልክ እንደሌሎች የሀገራችን ክፍሎች ብዙ የሚታዩም የማይታዩም ቅርሶች አሏት። በጣም ትልልቅ የሚባሉ ለሀገራችን ትልቅ ፋይዳ ያላቸው ለምሳሌ ዳሃራ ጥንታዊ ከተማን የመሰለ የለጎዳ ዋሻ የመሰለ የተለያዩ ቅርሶች አሉ። እነሱ ቅርሶች በደንብ የሚተዋወቁ ለሀገራችንም ለከተማውም ኢኮኖሚም ማህበራዊ ፋይዳም እንዲኖራቸው ለማድረግ እዛ ላይ ባለሙያዎችን ይዘን የመስራት ፍላጎት አለ። ከዚህ በተጨማሪ የከተማዋን ፖለቲካዊ ችግሮች ለመቅረፍ ማህበሩ ሊኖረው የሚችለውን ተሳትፎ አቶ ሙሉጌታ አክለዋል። ድሬዳዋ ላይ ብዙ ብዙ ጊዜ በፖለቲካዊ ችግርም አለባት በተለይ ህዝቦቿ በእኩልነት በፍቅር የኖሩ በመቻቻል የኖሩ ህዝቦች ናሉ ያሏት፣ ግን በፖለቲካው ምክንያት ትንሽ ችግሮች አሉ። እንግዲህ እንዳንድ የሲቪክ ማህበር በዛ ዙሪያ ላይም እንቅስቃሴ በማድረግ ሰውን ግንዛቤ እንዲኖረው በማድረግ ከተማዋ ፍትህ የሰፈነባት ነዋሪዎቿ ከዚህ ቀደም እንዳለው ባህልና ሴት ተቻችሎ ተከባብሮ ያለመድሎ ያለ አድሎ መኖር የሚችልበትን ነገር ለመፍጠር እንቅስቃሴ ለማድረግ እሱም እቅዳችን ውስጥ ያለ ነው። ኦሬዲ በስፋት ለመስራት ከዚህ በኋላ በከተማው ውክልና እንዲኖረን ተወካዮች እንዲሆኑ እንዲኖሩ ና ጽህፈት ቤትም እንዲኖረን ሰዎችን ወዳድረን ቀጥረናል። የጽህፈት ቤት የማደራጀት ስራ እየተሰራ ነው ያለው። ማህበሩ እስካሁን ድረስ ከመቶ በላይ አባላት እንዳሉት የተነገረ ሲሆን አባላቱም በዋናነት በአራት አህጉራት ማለትም በሰሜን አሜሪካ፣ አውሮፓ፣ እስያ ና አውስትራሊያ እንደሚኖሩ የማህበሩ ገጽ ያሳያል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በድጋሚ እናመሰግናለን። ኢትዮጵያን ወጣቶች ከኩዮቻቸው ጋር በሚስጥራዊ መንገድ ለመግባባት ለሹፈትና ለጨዋታ ሲሉም የተለያዩ ከመደበኛ ቃላት አጠቃቀም ስርዓት ዞሮ ወር ያሉ ቃላቶችን በየጊዜ ይፈጥራሉ። እነዚህ አዳዲስ ቃላቶችን የሚያስተናግደው ኢ መደበኛ ዘዴ ታዲያ በተለምዶ የአራዳ ቋንቋ ይሰኛል። ጋቢና ቪኦኤ በዚህ መሰናዶው የዚህ ዘመን የአራዳ ቃላቶች ሰፊው ህብረተሰብ ያውቃቸው ዘንድ በማህበራዊ መገናኛዎች ላይ በመሰነድ ላይ የተገኘውን ወጣት ህይወት አበበን ያስተዋውቃቸዋል። የአዲስ አበባ ዩኒቨርሲቲው የሥነ ልሳን ትምህርት ክፍል መምህር ፕሮፌሰር ዘላለም ሌው ደግሞ የአራዳ ቋንቋን ይዘትና ባህት ያስረዱናል። ኤደን ገረሙ ታቀርብልናለች። ትላንት ኮሶ ጠጣው፣ ዛሬን መረረኝ፣ እስቲ አራዳ ልውጣ፣ ብርቱካን ባገኝ ተብሎ ቅኔ የተቀኘለት የአዲስ አበባ ከተማው የቀድሞ አራዳ የአሁኑ ፒያሳ ዘመኑ ብርቱካን ተብሎ የተገለጹት ቆነጃጅት ብቻ ሳይሆኑ ለየት ያሉና ሰወር ያሉ ቃላቶችን የሚጠቀሙ ወጣቶች የሚተራመሱበት ነበር። እነዚህ ቃላቶች ታዲያ ለዘመናት የአራዳ ቋንቋ ተብለው በየጊዜው እየታደሱ እየተቀያየሩ በየሰፈሩ በየክልሉ በየቀየው እየተወለዱ እያደጉ እየሞቱ ዘልቀዋል በአዲስ አበባ ዩኒቨርሲቲ ከሰላሳ ዓመታት በላይ የስነ ልሳን ትምህርት ክፍል ያስተማሩት ፕሮፌሰር ዘላለም ሊዮን መጀመሪያ የጠየቅናቸው ታዲያ አራዳ ማለት ምን ማለት ነው ስንል ነበር አራዳ እንግዲህ በአማርኛ መዝገበ ቃላት አንድ ወደ ከፍታ ቦታ የሚያወጣ መንገድ አይነት ነገር ብለው የሚተረጉሙት አሉ። የገበያ ቦታ ብለው የሚተረጉሙት አሉ። ለማንኛውም ግን የቦታ ስም የነበረ በኋላ ደግሞ እዛ አካባቢ ተወልደው ያደጉ ልጆች ራሳቸውን ከሌሎች አካባቢ ልጆች ለመለየት የራሳቸው ቃላት እየፈጠሩ የገቡበት በአንድ ቃል፣ በሁለት ቃል እየተጀመረ እየሰፋ እየሰፋ የሄደ ራሳቸው ምስጢር ለማውራት ከአካባቢያቸው ካሉ ሰዎች፣ ከፖሊሶች ሊሆን ይችላል፣ ከፀጥታ ሰዎች ሊሆን ይችላል፣ ከወላጆቻቸው ሊሆን ይችላል፣ ከመምህራኖቻቸው ሊሆን ይችላል፣ ተለይተው በተለየ ሁኔታ ለመግባባት የተፈጠረ የመግባቢያ መሳሪያ ነው። በዚህ ባራዳ ቋንቋ ላይ አንድ ሁለት ጥናቶች አይቻለሁ። አንዱ መሀሪ ዘመላክ ይባላል። እዚያው እናንተ ሀገር አሜሪካ የሚኖር በፊቴን የተባሪ የነበረ የጻፈውን አይቻለሁ። አንድሪያ ሆሊንግተን የምትባል አንድ ጀርመናዊት የጻፈችም አለ። በዚህ በአራዳ ቋንቋ ላይ ሌሎችም የጻፎች ጽሁፍ አለ እና ምንድነው አነሳሱን፣ እድገቱን፣ አንዳንዴም ሊከስም ይችላል። በየአፍሪካ ከተሞች ናይሮቢ ቢኬድ፣ ሌጎስ ቢኬድ ወይም ጆሃንስበርግ ቢኬድ አሉ እንደ እንዲህ አይነት የከተማ የከተሜ ቋንቋዎች እና ቅድም እንዳለው አሁን አራዳ ሲተረጎም የቦታ ስም፣ የገበያ ስም፣ ወይም የከፍተኛ ቦታ የሚወስድ መንገድ ስምን ብለን ምንተረጉመው። አሁን አንድ ሰው አራዳን የሚተረጉመው የቀልጣፋዎች አራዳ የቀልጣፋ ብልጣ ብልጥ ሆኑ ወጣቶች፣ የከተማ ልጆች ብለው የሚተረጎሙ አሉ። አንዳንዶቹ ደግሞ አራዳ የሚለውን ቃል በተለየ መንገድ ሊተረጉሙት ይችላሉ። ማለት እንዲህ ከቅልጥፍና፣ ከብልጥነት፣ ከከተሜነት ወጣ ባለ መንገድ በዚህ ሱስ የተጠመደ፣ በዛ ሱስ የተጠመደ እንደዛ እንደዛ አይነት ትርጉም የሚሰጡት አሉ። ጥናቶች ላይ እንደሚመለከተው ይሁን እንጂ የአራዳ ቋንቋ የሚባለው ቋንቋ የሚለውን መስፈርት የሚያሟላ አይደለም ይላሉ። ፕሮፌሰር ዘላለም እንግዲህ የአራዳ ቋንቋ እኔ አራዳ ሆኜ ባላየውም ቋንቋነቱ ጠራጣሪ ነው። የአራዳ ቋንቋ የአራዳ ልጆች መግባቢያ መሳሪያ ነው ብንልም አራድኛ የሚልም ልክ እንደ አማርኛ እንደ እንግሊዝኛ አራድኛ ብለውም ስም ያወጡለት ይመስለኛል። እንግዲህ ቋንቋ እንደምንለው እንደ አማርኛ ወይም እንደ እንደ እንግሊዝኛ እንደ አረብኛ ራሱን የቻለ ብዙ ተናጋሪዎች አሉት ሙሉ ሰዋሰው ያለው ቋንቋ ነው ልንል አንችልም። ግን የአራዳዎች ወይም የአራዳ ልጆች የከተማ ልጆች፣ በተለይ ደግሞ የመሀል ከተማ ልጆች የመግባቢያ መሳሪያ ነው። በዚህም መጠነኛ ቃላትን ይዞ እነዛው አዳመን የሚሉት የኅብረተሰብ ክፍሎች በአብዛኛው ወጣቶች የሚግባቡበት የመግባቢያ መሳሪያ ነው ማለት ነው። አንድ ቋንቋ ቋንቋ ለመሰኘት አረፍተ ነገር ኖሮት የተወሰኑ የህብረተሰብ ክፍሎች የሚግባቡበት የአፍ መፍቻ ቋንቋ መሆን የሚችል ሰዋሰው ያለውና ሌሎችም ባህሪያት ያሉት እንደሆነ ፕሮፌሰር ይገልጻሉ። በዚህ መልኩ ደግሞ የአራዳ ቋንቋ ከመግባቢያነት ሊያልፍ አይችልም ይላሉ። የአራዳ ቋንቋ ቃላቶች ታዲያ በዚህ በማህበራዊ ሚዲያ ዘመን በኢንስታግራም እና በፌስቡኮች ላይ እያሰባሰቡ ከነትርጓሚያቸው እና ከነተፈጠሩበት አካባቢ የሚሰድሩ ወጣቶች ይገኛሉ። ከነዚህ ወጣቶች መካከል አንዷ የሆነችው ህይወት አበበ ከዓመታት በፊት በገጠማት እና ጥያቄን ባጫረባት ቃል የተነሳ አራድኛ የተሰኘ ገጽ ያው ታደርግ ትችላለች። መጀመሪያ ያሰብኩት ከአራት ዓመት በፊት ነው። እና ያኔ እንዲሁ ከተማ ውስጥ የሆነ ቃል ሳማ እና ከየት ነው የመጣው ይሄ ቃል? ማን የፈጠረው? ምን ማለት ነው ራሱ የሚለውን ሁሌ ግራ የሚያጋባኝ ነገር ነበርና እንዴት ቋንቋ ራሱ እንደሚቀየር ት እንደሚያደርግ ሳስብም ሁሌም ኢንትሬስት የሚያደርገኝ ነገር ነበር እና ከዛ ምናልባት በሶሻል ሚዲያ ሰዎችን ብጠይቅ እና ብዙ ቃላት ቢሰበሰቡ እና ሌሎች ሰዎች ሼር ካደረጉ ሁላችንም መግባባት እንችላለን ብዬ አስቤ ነው። ህይወት የፈጠረችው አራደኛ የተሰኘው የማህበራዊ ሚዲያ ገጽ የተለያዩ የአራዳ ቃላቶችን አካባቢያዊ ትርጉም በሰለጠነው ሀገር አርባን ዲክሽነሪ በተሰኘው መልኩ ይከትባል። ህይወት ቃላቶቹን ለመሰብሰብ በዛው በገጹ ላይ ሰዎች አዳዲስ ቃላትን ከነጓሚያቸው የሚያሰፍሩበትም አማራጭ አቅርባለች። በጣም ብዙ አዲስ ቃላት ሁሌም ይፈጠራል እና ሁሉንም መከታተል ራሱ ከባድ ነው። ይሄኛው እኔ ምሰራው ስራ ሰዎች ነው የሚልኩት እና አንዳንዴም ሰዎች ስገናኝ እጠይቃለሁ፣ የምታቁት ቃል አለ ወይ? የሰማችሁት አዲስ ነገር ወይ እነሱ ራሳቸው ዝም ብለው ካሉትም ምን ማለት ነው ከየት የመጣ ይመስላቸዋል ብዬ እጠይቃለሁኝ። ለምሳሌ የሆነ ቃል ስተሚና ሰዎች ነግሻለ ይሄ እኮ ከመርካቶ አካባቢ ነው በብዛት እንደዚህ የሚባለው፣ ወይ ጠርቆስ ነው እንደዛ ተብ ያቃለኝ ብዙ ጊዜ ና ከኗኗራችን የሚመጣ ነው። ፕሮፌሰር ዘላለም ሊዮ፣ ታዲያ እነዚህ ቃላቶች ቋንቋ ለሚባል ክብር ባይበቁም እንኳን የሚነገሩበትን ቋንቋ ለማበልጸ ግን ሰፊ የሆነ ሚና አላችሁ ይላሉ። አማርኛ ላይ ለምሳሌ ያሳደረው ተጽዕኖ እኔ ጉዳቱ አይታየኝም። አሁን ኢንስታግራም ወይ በዚህ በዘመናዊው መገናኛ ብዙኃን የሚጠቀሙትን ብዙ አላይ፣ የዛ ብዙም ተጠቃሚ አይደለሁም። ነገር ግን ቋንቋን ያሳድጋል ህብረተሰቡ ከተቀበለው ለምሳሌ እነሱ ፍሪክ አርበኛ። ጀለስ፣ ፍንዳታ፣ ቢጫ አየር፣ በአየር እንድ እንዲህ አይነት ቃላትን ይጠቀማሉ እና አማርኛ በሚፈልግ ጊዜ እነዚህን ቃላት ሊወስዳቸው ይችላል። አሁን አየር ባየር የሚለው ቃል እኮ የሁሉም ሰው መጠቀሚያ ሆኗል። በፊት ግን ታክስ የማይከፈልባቸው እቃዎችን ለመግለጽ የወጣ ነበር። እንደ አንዳንድ ቦታ ላይ እንደ ተረዳሁት ደግሞ ትናንሽ ልጆች አንዳንድ ለታላላቆቻቸው አንዳንድ የሚጠቁሟቸው ወይም የሚነግሯቸው ምስጢሮች ሲኖሩ አየር በአየር የሚል ትርጉም እንዳለውም ሰምቻለሁ። አንዳንድ ጊዜ የአረዳ ቋንቋን በጎጂነቱ የሚያዩ ሰዎች ሊኖሩ እንደሚችሉ መዘንጋት አያስፈልግም። ለምሳሌ የጸጥታ ሰዎች በእነዚህ ቃላት ወደ ታሰበው ጉዳይ አይደርሱ ሊቀሩ ይችላሉ። ስለዚህ በነሱ አይነት ሲታይ ለምሳሌ ይሄ ጎጂ ሊሆን ይችላል። ግን በተደጋጋሚ እንዳልኩት ቀረብ ብሎ ማዝናት ብዙ ሰው ይጠቀምበታል እና ቋንቋን በቃላት ደረጃ በመጠኑም ቢሆን ሊደግፍ የሚችል ይመስለኛል። አሁን እነዚህ ሰዎች ግለሰቦች የጀመሩት ጥናት ነው፣ ወደ ዲጂታል ነገር ማሳደግ ውስጥ ከገቡ ውጤቱን ማየት ነው። እንግዲህ እኛም እነሱን ልናግዛቸው እንችላለን፣ እነሱም እኛን ሊያግዙ ይችላሉ። በአጠቃላይ ሁሉም ሰው ቋንቋውን ሊያሳድግበት ይችላል። ፕሮፌሰር ዘላለም ሊዮ እንደ ህይወት ያሉ ወጣቶች እነዚህን ቃላቶች ከትበው ማቆየታቸው መልካም መሆኑን የአራዳ ቋንቋም ይበልጥ ሊጠና የሚገባ መሆኑንም ጠቁመዋል። ህይወት ታዲያ አራደኛ ገጽ ከተለያዩ አካባቢዎች የሚመጡ ቃላቶችን ለመቀበል ዝግጁ መሆኑንና ሰዎችም ሊሳተፉ እንደሚገባ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን፣ እናመሰግናለን። ጋቢና ቪኦኤ ከኢትዮጵያ አሁን ደግሞ ወደ ዩናይትድ ስቴትስ መልሷቸዋል። በዩናይትድ ስቴትስ ኮሎራዶ ግዛት ጸረ ኮቪድ-19 ክትባት የሚከተቡ የላቲን አሜሪካ ዝርያ ያላቸው ወጣቶች ቁጥር ከሌሎች ማህበረሰብ ጋር ሲነጻጸር በእጅጉ ያንሳል። በዚህ ምክንያት ወጣቶቹ ክትባቱን እንዲወስዱ ለማበረታታት አዲስ ዘመቻ ተጀምሯል። የስልቬትላ ፕሪስቶኒን ዘገባ በመቀጠል ቆንጅታዬ ታሰማናለች። በኮሎራዶ ደንቨር ከተማ የሕዝብ ማመላለሻ አውቶቡሶች እና የአውቶቡስ ፌርማታዎች ላይ ከሚታዩት ማህበረሰቡ የኮቪድ ክትባት እንዲወስድ መቀስቀሻ መንገዶች መካከል ሞንሴራት ሜንዶዛ የተባለች የ16 ዓመት ታዳጊ ወጣት ስዕሎች ይገኙበታል። ሞንሴራት እንዲህ ስትል ታስረዳለች። የእኔ ስዕል አበቪር ኮለቫኩና ይባላል። ሲተረጎም ረዥም እድሜ ለመኖር ይከተቡ ማለት ነው። መልእክቴን ለማስተላለፍ የሳልኩት ስዕል ነው። በሁለተኛው የዓለም ጦርነት ጊዜ ወንዶቹ ሲዘምቱ ሴቶች ተቀጥረው ሥራ መሥራት መጀመራቸውን የሚያሳየውን ዝነኛ የስዕል ፖስተር ይመስላል። ስዕሉን የሳልኩት በስዕል አማካኝነት ማህበረሰቤ ክትባቱን እንዲወስድ ሊያበረታታ ይችል ይሆናል ብዬ ነው። የኮሎራዶ ክፍለ ግዛት የጤና ባለስልጣናት እንደሚሉት በክፍለ ሀገሯ የሚሉት ትውልደ ላቲን አሜሪካ ማህበረሰቦች ውስጥ የኮቪድ-19 መከላከያ ክትባታቸውን የወሰዱት ቁጥር በጠቅላላው 40 ከመቶም አይሞላም። ይህም ከሌሎች ማህበረሰቦች ጋር ሲነጻጸር በእጅጉ ያነሰ ነው። ይህም በመሆኑ ሰርቪስዮስ ደላራዛ የተባለ ማህበረሰባዊ የጤናና የሰብአዊ አገልግሎት ስብስብ የክትባት መስጫ ክሊኒኮችን ለማስፋፋትና ወጣቱ ኩዮቻቸውን ተከተቡ እያሉ እንዲቀሰቅሱ ማሳተፍ ጀመረ። አሌሃንድራ ጊል ጎንዛሌስ ከዚህ ስብስብ አባላት መካከል አንዷ ስትሆን እንዲስትል ታስረዳለች። ውድድሩን በማዘጋጀቱና አሸናፊውን በመምረጡ ሂደት በሙሉ ተሳትፈናል። ጥያቄ ካላችሁ ሰርቪስዮ ደላራ ዛን መጠየቅ ትችላላችሁ። በሂደቱ የሚያጋጥማችሁን ማናቸውንም ችግር ያቃልልላችኋል። እዚህ ድርጅት አባል ሌስሊ ጎንዛሌስ ከሚወዳደሩት ምስሎች መካከል አሸናፊው ምስል መልዕክቱ የታሰበለትን ማህበረሰብ የሚያንጸባርቅ መሆን እንዳለበት ገልጻለች። በተለይ በትውልድ ላቲን አሜሪካውያን ዘንድ የማህበረሰብ ሚና ትልቅ ቦታ ይሰጣል። ይህ እናውቃለሁ። ሁልጊዜም አብረን ነው የምንሰራው። እንደ ቡድን ተሰባስበን መስራት እንወዳለን። ስለዚህ እውቅናም ሲመጣ የሚሰጠው ለአንድ ግለሰብ ሳይሆን ለሁሉም ነው። ግላዲስ አስፑሮ ሳላስ ደግሞ የሰርቪሲዮስ ደላራዛ ስብስብ የወጣቶች አማካሪ ነች። አንዱ የፈለግነው ነገር ስዕሎቹ ትውልድ ላቲን አሜሪካ ማህበረሰብን የሚወክሉ እንዲሆኑ ነው። ያን የፈለግንበት ምክንያትም በምናስተላልፈው መልእክት ኢላማ የምናደርገው ላቲኖችን በመሆኑ ነው። ሌላው ያተኮርንበት ነጥብ ደግሞ ስዕሎቹ በአቶቡስ ጣቢያዎች በኩል የሚያልፉ ሰዎች ዓይን መሳብ የሚችሉ መሆናቸው ላይ ነበር። በሳለችው ስዕል በማሸነፈዋ የተሰጣትን አንድ ሺህ ዶላር ሽልማት ለስዕል ሙያዋና ማህበረሰቧን ለማገልገል ለምታደርጋቸው እንቅስቃሴዎች እንደምታውለው ታዳጊ ወጣቷ ሳአሊ ሞንሴራት ሜንዶዛ እንዲህ ስትል ተናግራለች። እኔ ለማህበረሰብ ጉዳይ ትልቅ ቦታ ሰጣለሁ። እንደ እኔ በውጭ ሀገር የተወለዱ የሆኑትን ጨምሮ ማህበረሰቤን መርዳትን የህይወቴ ተልእኮ አድርጌ አየዋለሁ። ሰርቪሲዮስ ደላ ሬዛ ለቤት ውስጥ ጥቃት ለወሲባዊ ጥቃትና ለሕገ ወጥ ዝውውር ሰለባዎች የተለያዩ አገልግሎቶችን የሚሰጥ መርሃ ግብርም እንዳለው ተገልጿል። ዜና ቪኦኤ ከአሜሪካ ድምጽ ይቀጥላል። በዓለም ዙሪያ በየአመቱ 3.8 ሚሊዮን ሰዎች በቤት ውስጥ የአየር ንብረት መበከል በሚከሰቱ ጉንፋን፣ የልብ ድካም፣ የሳምባ ካንሰር ሕይወታቸው እንደሚያልፍ የዓለም የጤና ድርጅት አስታውቋል። በዚህ ደግሞ በአብዛኛው የሚጠቁት ጊዜያቸውን በመኖሪያ ቤት ውስጥ የሚያሳልፉ ሴቶችና ሕጻናት መሆናቸውም ተጠቁሟል። በናይጄሪያ ማገደው ለቅሞ ልጆቻቸውን የሚያሳድጉ ሴቶችና ልጆቻቸው በከፍተኛ ጭስ ምክንያት ለሕልፈት እየተዳረጉ መሆኑን አልሐሳን ባላ አድርሶናል። ኤደን ገረሙ ታሰማናለች። ሰዓዳቱ ከናይጄሪያ ዋና ከተማ ሌጎስ ዳርቻ ነው የምትኖረው። ለቤተሰቦቿ እራት ለማዘጋጀት ምድጃ ላይ እሳት ለማቀጣጠል እየጣረች ነው። ይሄ የዕለት ዕለት ስራዋ ሲሆን የኃይል አቅርቦቷ ማገዶ እንጨት ብቻ ነው። ምንም እንኳን የጤና ጠንቅ ቢሆንም የማገዶ እንጨት ለማቀጣጠልም ኬሮሲን ጋዝ እና ፕላስቲክ እቃዎችን ትጠቀማለች። ይሄ ጭስ ታዲያ እሷን ብቻ ሳይሆን ቤተሰቧን በሙሉ የሚያፍን ነው። ሰአዳቱ ታዲያ ይሄ ጭስ የሚያስከትለውን የጤና ጠንቅም ትረዳለች። እዚህ አካባቢ የሚኖሩና የታመሙ ሴቶች አሉ። ሐኪም ቤት ሊታከሙ ሲሄዱ የታመሙት ለረጅም ጊዜ ምግብ ለማብሰል ሲሉ በጭስ በመታፈናቸው ምክንያት መሆኑ ተነግሯቸዋል። ሰዓዳቱ በናይጄሪያ ካሉ ምግብ ለማብሰል የማገዶ እንጨትን ከሚጠቀሙ በሺዎች ከሚቆጠሩት መካከል አንዷ ናት። የጤና ባለሙያዎች በሰሜን ናይጄሪያ ከማገዶና ከፕላስቲኩ የሚወጣው ጭስ ለራስ ምታት፣ ለደረት ህመም፣ ለካንሰርና ለመራቢያ አካላት በሽታዎች ሰዎችን እያጋለጡ ነው ይላሉ። በጭሱ የተነሳ ለከፋ ጉዳት ሊጋለጡ እንደሚችሉ በተቋማችን በኩል ለማስተማር እየሞከርን ነው። ነገር ግን ትልቁ ተግዳሮት አብዛኞቹ ማገዶ የሚጠቀሙት የህብረተሰብ ክፍሎች በክፍለ ሀገር በድህነት የሚኖሩ ናቸው። ንጹህ ኃይልን መግዛት ይቅርና ምን እንደሆነ ማየት አይችሉም። ከማገዱ እንጨት የሚወጣው ጭስ ከጤና በተጨማሪም ከባቢ አየርን ይጎዳል። የናይጄሪያ የአካባቢ ባለስልጣን ባለሙያዎች ይህንን ችግር ለመቅረፍ እየሰራ ነው ይላሉ። ፕሮፌሰር አልዩ ፓኦሮ የአካባቢ ባለስልጣን ባልደረባ ናቸው። ከአስምና ጽኑ ከሆነ ብሮንካይትስ በተጨማሪ አስከፊ የሆነ የመተንፈሻ አካል መቆጣቶችና አለርጂዎችን እያየን ነው። ከዚህ በተጨማሪም ብዙዎቹ የሳንባና የልብ ህመም እየገጠማቸው ነው። የሚኒስቴር መስሪያ ቤቱ የናይጄሪያ ሰባ በመቶ የሚሆነው ህዝብ ምግብ ለማብሰልና ለሙቀት በማገዶ ላይ የተመረኮዘ መሆኑን አስታውቋል። የንጹሕና የታዳሽ ኃይል አቅርቦት ባለመኖሩም ሰዓዳቱ እና ሌሎች ሴቶች በጭስ መታፈናቸው ይቀጥላል። እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግደው እስካሁን ድረስ አብሬያችሁ የቆየሁት ሀብታሙ ሥዩም ነኝ። እንዲሁም ደግሞ በድምፅና በህምን ስነው ደግሞ ኤልያስ አስማረ አብሮናለን። በነገ ሁለት እንገናኛለን። በዛሬ መልካም ምሽት ይሁንላችሁ።